Voice of America. Yeah. የ18ኛው መቶ ክፍለ ዘመን ትውስታ ተመልሶ መጣ ይላል ቀጣዩ ዘገባ። ያኔ አሜሪካውያን ከእንግሊዝ ቅኝ ነጻ ለመውጣት ያደርጉ በነበረው ውጊያ ፈረንሳውያን አግዘዋል። ያኔ በጦርነቱ ላይ ተሳትፋ የነበረችው ሌርሚያን የምትባለው የጦር መርከብ አምሳያዋ ተሰርታ ሰሞኑን ኒውዮርክ ገብታለች። ዝላቲካ ሆክ ታሪኩን ወደኋላ መለስ ብሎ የቃኘ ዘገባ አጠናቅራለች። ሶሎሞን አባተ ያቀርበዋል። river Our oh, heroes proved In liberating strife ሃሳቡ። ይህቺ የ240 ዓመት የታሪክ አሻራን የሰነቀች የጦር መርከብ አምሳያ ነገ አሜሪካውያን ለሚያከብሩት 239ኛው የነፃነት በዓላቸው እንድትደርስ ነበር። ደረሰች። ሌርሚዮን ያኔ ከምስራቅ ሜዲተራኒያን ባህርን አቋርጣ አትላንቲክ ውቅያኖስን ቀዝፋ ወደ አሜሪካዊው የውቅያኖሱ ዳርቻ የደረሰችው ፈረንሳዊውን ጀኔራል ላፋየትና ያጀቧቸውን ተዋጊዎች አሳፍራ ነበር፣ በአሜሪካው አብዮት ጦርነት ውስጥ ሰልፍ ሊገቡ ላፋየት በ ሺ ዘጠኝ መቶ ሰማንያ ዓ ም ደረሱ። ከዚያ አራት ዓመታት ቀደም ብሎ ሰኔ 27 1768 ዓ ም ሁሉም ጊዜዎች በኢትዮጵያ አቆጣጠር ናቸው አሜሪካውያኑ ቅኝ ግዛቶች ሁሉ ነፃ መሆናቸውን የሚደነግግ የነፃነት አዋጅ አወጡ። ያኔ የማሳቹሴትስ የጋራ ብልጽግና ገዢ እንዲሁም የሁለተኛው አህጉራዊ ጉባኤ ፕሬዚደንት የነበሩት ጃን ሃንኮክ በአዋጁ ላይ ፊርማቸውን አኖሩ። ሌሎች ቅኞች ሐምሌ 26 1768 ዓ ም ፈረሙ። ከአንድ ወር በኋላ ያንን የነጻነት አዋጅ የነደፉት ቤንጃሚን ፍራንክሊን፣ ጃን አዳምስ፣ ቶማስ ጄፈርሰን፣ ሮጀር ሼርማን እና ሮበርት ሊቪንግስተን ነበሩ። አሜሪካን ነጻ ያወጣው ጦርነት የተካሄደው ከ1767 እስከ 1775 ዓ ም በነበሩት ስምንት ዓመታት ውስጥ ነበር። ፀሐይ የማይጠልቅባት ታላቋ ብሪታንያን ጠንካራ መዳፎች ለማስለቀቅ የተካሄደው ፍልሚያ ተሰላፊዎች የሚሉት ሐሳብ ነበራቸው እነሆ ነጻነት ቆማ ትኖር ዘንድ የሰው ልጅ ቆሞ ከግድ የለሽነት ጋር መዋጋት ይገባዋል። እናም ከነዚያ ተዋጊዎች አንዱ ሊሆኑ ነበር ጀኔራል ማርኪስ ዶላፋየት የነጻነት ዝማሬን እያፏጩ ወደ ምድረ አሜሪካ የነጎዱት። ላፋየትን ይዛ የደረሰችው መርከብ በኒውዮርኩ የወደብ ዳርቻ ላይ መድፍ ተኮሰች። የዚያች ፍጹም ቅጂ የሆነችው የዛሬዪቱ ኤርሚዮን ሀያ ሰባት ሚሊዮን ዶላር ወጥቶባታል። የዛሬው የለርሚዮን አዛዥ ወይም ካፕቴን ያን ካሪዩ ዛሬ እርሳቸው ያቋረጡት ባህር ላፋየት ጆርጅ ዋሽንግተንን ለመቀላቀል ካደረጉት የከበደ ጉዞ ጋር ሲተያይ በእጅጉ የተንደላቀቀና የቅንጦት መሆኑን ለቪኦኤ ገልጸዋል። ባህር ላይ የቆየነው 37 ቀናት ነው ከተነሳንበት ቨርጂኒያ እስክንደርስ ደግሞ አርባ አራት ቀናት ሆነዋል። ድንቅ ጉዞ ነበረ። ወቅቱም በጣም የሚመች ነው። ከሰሜን ምስራቅ የሚነፍሰውን ነፋስ ይዘን ካናሪያ፣ ቤርሙዳ ላይ አንድ ቀን አርፈናል። የቨርጂኒያ ኖርፎክ በጊዜው መድረስ ከዚያም ዮርክታውን መርከቧ ኒውዮርክ ለመድረስ የዩናይትድ ስቴትስን ምስራቃዊ የባህር ዳርቻዎች ማቆራረጥ ነበረባት። የቨርጂኒያዋን አሌግዛንድሪያን ዋሽንግተን ዲሲንም ጎራ እያለች ጎብኝታለች። ሌርሚዮን ከኒውዮርክ የነጻነት ቀን ክብረ በዓል ቆይታዋ በኋላ ደግሞ ወደ ሰሜን ትቀዝፋለች። የማሳቹ ሴትሷ ዋና ከተማ ቦስተን ላይ ታርፍና ደግሞ ወደ ካናዳ ትቀጥላለች። በዚህ የሌርሚዮን ጉዞ የአሜሪካ ታሪክ አፍቃሪያን በእጅጉ እየፈነደቁ ነው። መርከቧ ላፋየትንና የፈረንሳይ መንግስትን መልእክት ይዛ ነው የመጣችው ያኔ ኒው ጀርሲ ውስጥ እጅግ ተዳክሞና ችግርም ላይ ለነበረው አብዮታዊ ጦር የፈረንሳይ መንግስት እርዳታ እንደሚሰጥ፣ ሙሉ ጦር እና የባህር ኃይል ድጋፍም እንደሚሰጥ ነበር መልእክቱ። ስለዚህ በታሪክ ውስጥ አቅጣጫ ቀያር ጊዜ ነበር። ለዚህች መርከብ ምስጋና ይግባና ነጻነት ሆነ። በአሜሪካ የኤርኒዮን ላፋየ ተወዳጆች ኅብረት አባል የሆኑት ማይልስ ያንግ ናቸው። የመርከቧ አዛዥና ሰማንያ የቡድኑ አባላት ይህንን ጉዞ ልዩ ትርጉም እንዳለው አድርገው ነው የሚያዩት። ካፕቴን ያንካሪው በሰኔ 27 ክብረ በዓል በነጻነት ቀን እዚህ መገኘት በጣም ትልቅ ጉዳይ ይመስለኛል። የሺ ሰባት መቶ ሰባ ሁለቱ ጉዞ የተጠናቀቀበት ነው። የሌርሚዮን ግብ ለዚህች አገር ነጻነት ማምጣት ነበር። ሌርሚዮንና ላፋየት ያደረጉት ደግሞ በትክክል ይህንኑ ነው። ነገ ሰኔ 27 2007 ዓ ም ሁለት መቶ ሰላሳ ዘጠነኛው የነጻነት በዓል ሲከበር ሌርሚዮን የሌሎች አንድ መቶ መርከቦችን ሰልፍ እየመራች በኒውዮርኳ የነጻነት ሐውልት ስታቹ ኦፍ ሊበርቲ ፊት ታልፋለች። በነገራችን ላይ ስታቲው ኦፍ ሊበርቲም ራሷም እኮ አሜሪካ መቶኛውን የነጻነቷን ቀን ስታከብር ከፈረንሳይ ሕዝብ በስጦታ እየተበረከተች ነበረች። ሰኔ 27 ወይም ፎርዝ ኦፍ ጁላይ በመላ አሜሪካ እጅግ ታላቅ ከሚባሉ በሁሉም አሜሪካውያንና በመንግስቱም በታላቅ ፍቅር ከሚከበሩ በዓላት አንዱ ነው። ከዚህ ዘገባ ከመሰናበታችን በፊት አንዳንድ ጭብጦችን ጣልጣልል አድርግ በዚህ ዓመት የርችትና የመሳሰሉት ተቀጣጣይ የፈንጠዝያ ቁሳቁስ ሽያጭ ከግማሽ ቢሊዮን በልጧል። ግማሽ ቢሊዮን ዶላር። ሌላው ማስታወሻና ቅራቅንቦ ሽያጭ ደግሞ 370 ሚሊዮን ዶላር ደርሷል። የአሜሪካ ባንዲራ በብዙ ተቸብችቧል። የ3.6 ሚሊዮን ዶላር ሽያጭ ነው የተካሄደው። ባንዲራውን የሰራው ማን እንደሆነ ገምቱ። የስ ቻይና ከ3.6 3 ሚሊዮን ዶላሩ ሽያጭ የ3.5 3 ሚሊዮኑ ሽያጭ የቻይና ስሪት የአሜሪካ ባንዲራ ነው። ሺንግቲያዎሺ ዘንድሮ ለቻይና ትናንሽ ቢዝነሶች ብዙ ወረት አዝንቧል። ሰባ ሚሊዮን የኢትዮጵያ ብር። ሺንግቲያዎሺ በማንዳሪን ቋንቋ የአሜሪካው ባንዲራ መጠሪያ ነው። ከዋክብትና መስመሮች ታርስ Make God thy gold refine. Tears of success. Be nobleness. And uh, ever again divine. And you know, when I was in school, we used to sing something like this. Listen here. Oh, beautiful.